ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጤና ይስጥልኝ። እንደምን አምሽታችኋል። የእሁድ ምሽት መሰናዷችን ጀምሯል። ከእሁድ ምሽት መሰናዶው ጋር ኤደን ገረሙ ነኝ። ለዛሬ ከዚህ ቀደም በጋቢና ቢዮ ላይ ከተሰሙ መሰናዶዎቻችን መካከል ለእናንተ ይሆናሉ ያልናቸውን መራርጠን ይዘንላችኋል። ከጥቂት የኢትዮጵያ ስፍራዎች በቀር መላ ሀገሪቱን ዞሮ ለጎበኘው ና ላስጎበኘው ሄኖክ ስዩም ጉዞ የላቀ የደስታ ምንጭ ነው። የጉዞን ያህል ሊያስደስተውና ና ሊያረካው የሚችል ነገር አለመኖሩንም ደጋግሞ የሚያነሳው ለዚሁ ነው። ከሄኖክ ስዩም ጋር ቆይታ ያደረገው ሀብታሙ ስዩም ነው፤ እንደሚከተለው ይደመጣል። ሄኖክ ስዩም ተጓዡ ጋዜጠኛ በሚል የቅጽል ስሙ ይታወቃል። ከጥቂቱ በስተቀር የኢትዮጵያን የተለያዩ ጉራንጉሮች ቃኝተዋል። ከህፃንነቱ ጀምሮ ያለውን በኋላም በጋዜጠኝነት ሕይወቱ ያየለበትን የጉዞና ጉብኝት ፍቅሩን በመጠቀም ዛሬ ብዙሀን ስለ ኢትዮጵያና ኢትዮጵያውያን እንዲያውቁ የሚረዱ አውታሮችን ለመክፈት በቅተዋል። የኔና ሄኖክ አጭር ቆይታ የሚጀምረው ከቅርብ ጊዜ እንቅስቃሴዎቹ ነው። ሙሉ ሰዓት የኢትዮጵያን ባህል፣ የኢትዮጵያን ታሪክ፣ የኢትዮጵያን ተፈጥሮ የማስተዋወቅ የሚችል ራሱን የቻለ አንድ የሚዲያ ተቋም አላኳቁም ብዬ ሀገር የሚዲያ ኮሚኒኬሽን ሁለት ሺህ ዓመተ ምህረት ከሚሊኒየሙ በኋላ ከሆነ ከዛን ጊዜ ጀምሮ እስካሁን ድረስ በየሶስት ወሩ ቱባ የሚባል መደበኛ በአማርኛ ቋንቋ የተዘጋጀ የሚታተም የቱሪዝም እና ባህል መጽሔት አሳተማለሁ። ያለማቋረጥ እንግዲህ ባለፉት አስር አመታት በኢትዮጵያ ውስጥ ሲታተም የቆየ መጽሔት ነው። ከዛ በተለያየ የመገናኛ ቴክኖሎጂዎች የጉዞ ዘገባዎችን እና የባህልና የታሪክ ርዕሰ ጉዳዮችን እየጻፍኩም እየተረኩም ማስታወቅ ስራዎችን እየሰራሁ ነው የሚገኘው። የዛሬ አምስት ስድስት ዓመት አካባቢ ይመስለኛል ድሬት በመደበኛነት የጉዞ ማስታወሻዎችን መጻፍ ጀመርኩ። ለመጀመሪያ ጊዜ ከእነሱ ጋር ተሰራ የጻፍኩት የጥምቀት በዓል ርዕሰ ጉዳዮችን ይመስለኛል። ተከታታይ የጥምቀት በዓል አካባቢዎች በኢትዮጵያ ገጽታ እንዳላቸው እዛ ጽሁፍ ላይ እንግዲህ ኤዲተሩ ተጓዙ ጋዜጠኛ ሄኖክ ስዩም ይህ አይነት አካባቢ ይገኛል፣ እንዲህ አይነት ነገር ያስተዋውቀናል የሚል ነገር ይዞ ወጣና ከዚህ ስም ጋር ተዋወቅኩኝ ማለት ነው በይፋ። ሄኖክ በእስካሁኑ የስራ ዘመንህ ምን ያክል የኢትዮጵያ ክፍሎችን ጎብኝተሃል? ማ ክልል የተለያዩ አካባቢዎችን አይቻለው። ምስራቃዊ ክፍሉ ሆነው ወደ ድንበር የሚጠጉትን አካባቢዎች በደንብ አላየሁም። ከዚያ ውጭ ኢትዮጵያ ትልቅ ሀገርና እንደምታቆም እንደምታምነውም አይቻታለሁ አዎ ብለህ መደምደም አትችልም። ወዳየሁ ስፍራ ድጋሚ ስትሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገሬ አካባቢዎች እግሬ ረግጧል ማለት እችላለሁ። ሄኖክ፣ መሰል ጉዞዎችን በማድረግ ያተረፍከው ነገር ምንድን ነው? ሁለት ነገር ነው። አንደኛው ደስታ ነው። የጉዞን ያክል ተክቼ ልረካበት ልደሰትበት የሚችልበትን ጉዳይ እስካሁን ድረስ ላስብም አልችልም ባስብም የሚመጣ አይመስለኝም። ሊመጣም ደግሞ የእውነት የሚያረካኝ ይሆናል ብዬ ለአምስተኛው ጉዳይ ደግሞ በእኔ ሀገር እንግዲህ ዋናው ችግር ብዬ የማስበው ቀድሞ የነበረው የተፈጥሮ ሀብት በከፍተኛ ደረጃ እየተመናመነ ስለዚህ በዚህ የጉዞና የጉብኝት ሂደት ውስጥ በየአካባቢው የተፈጥሮ ሀብት እንዲጠበቅ፣ ተፈጥሮ ሀብት ላይ ትኩረት ተደርጎ እንዲሰራ፣ የተፈጥሮ ሀብት ውድመት እንዲቆም የበኩሌን አስተዋጽኦ እወጣለን። እንደ ጋዜጠኛ የታዘብኩትን እየደረሰ ያለውን ንግመት እዘግባለሁ። እንደ ተቆርቋሪ እየሆነ ያለውን ችግር ሊያስቆም የሚችል ሊያደምጥ የሚችል እና እርምጃ ሊወስድ የሚችል አካል አቤት ብሎ እንዲሰማኝ ጩኸቴን እጮሃለሁ። እና እነዚህ ሁለት ጉዳዮች ላይ ትርጉም ያለው ነገር ለመስራት እየሞከርኩ ነው። እስካሁን ባለው የታሪክ ምዕራፍ ቅርስን ተጠቅሞ ቱሪዝምን አልምቶ በተለይ አሁን ቁጥሩ በጣም እየጨመረ ለመጣው አዲስ ትውልድ እንጀራ እና ዳቦ መሆን የሚችል አማራጭ የስራ እድል ፈጠራ ላይ አሁንም በጣም ከፍተኛ ድክመት አለ። ከዛ ይልቅ ቅርሶችን፣ የትላንት የታሪክ አሻራ በመሆናቸው ብቻ ትላንትን የሚጠየቁ ትላንት ለእኛ መልካም አልነበረም ብሎ የሚያስቡ ወገኖቻችን ቅርሶቹን በክፉ አይን በማየት እንዲወድሙ፣ እንዲጠፉ፣ ከታሪክ መዝገብ እንዲፋቁ የሚያደርጉት እንቅስቃሴ አለ። እኔ ከዛ በተቃራኒ ነው ብዬ የማስበውን የራሴ የቅርስ ክብር፣ የቅርስ ፋይዳ፣ የቅርስ ምንነትን ትውልዱ እንዲረዳው በቻልኩት መጠን የምንም የማስተዋወቅና የተግባቦት ስራ እየሰራሁ ነው። ከዚህ ከመደበኛ መጽሔቱ ውጭ በተለያዩ እዚህ ሀገር ላይ በሚታፈኙ ጽሁፎችም በአንዱ መልኩ እንደነ ፍትህ፣ እንደነ ታዛ ባሉ መጽሄቶች ላይ ጽሁፎችን እየሰጠሁ ጉዳዩ ላይ ሰዎች በቂ ግንዛቤ እንዲኖራቸው ለማድረግ ጥራለው። ከዛ ባሻገር መደበኛ የሆነ ሳምንታዊ የቴሌቪዥን ፕሮግራም አለኝ ብዙ ኢትዮጵያ የሚባል ይህም ፕሮግራም ሌላ ጉዳይ የለውም። አሁን ያልኳቸውን ሀሳቦች በምስልና በድምጽ አስረግጦ ወደ ሰው ዘንድ ለመድረስ እየተጠቀምኩበት ያለ አንድ መንገድ ነው። መሰል ጉዞዎች አድካሚ ናቸው፣ የገንዘብ ሀቅ ምንም ይፈትናሉ የሚሉ ምክንያቶችን ብዙዎቹ ያቀርባሉ። ድንበር ተሻጋሪ ጉዞዎችን በማድረግ ሂደት የሚገጥመው ፈታኝ ነገሮች ምንድን ናቸው? በምንስ መንገድ ነበረ የምትወጣቸው? አሁንም ድረስ ከባድ ነው። አሁንም ድረስ ከባድ ነው፣ ምክንያቱም ጠንከር ያለ ልምድ እዚህ አገር ስለሌለ እንደዚህ አይነት ጉዞዎች ከየትኛውም ወገን ድጋፍ የላቸውም። ወይም የትኛውም ወገን ቀጥሎ የሚያመጡትን ውጤት ተመልክቶ ከአንተ ጋር አብሮ ለመቆም ይቸገራል። በዚህ ሂደት ውስጥ የመጀመሪያው ነገር የበጀት ችግር ነው ወይም የበጀት እጥረት ነው። የበጀት እጥረት በጣም በጣም በጣም ፈታኝ። የፈለክበት ቦታ እንደፈለክ በፈለግከው አይነት አግባብ አትሄድም እና ይሄ አንድ ችግር ሆኖ ሁልጊዜም የሚያስቆጨኝ ሁልጊዜም ስሜት የሚጎዳው ነገር ነው ሁለተኛው የሀገሬ የሰላምና የጸጥታ ጉዳይ ለምሳሌ ዲና ፍቅር መማቸሄድባቸዋል አንዳንድ አካባቢዎች እየተፈጠሩ መጥተዋል አሁን ከቅርብ ጊዜ ወዲህ ያኮረፉ የተቆጡ ከመንግስት ጋር መስማማት ያልቻሉ ወይም ደግሞ መንግስት ከነሱ ጋር አልስማማ ብሎ በመካከላቸው ያለውን ክፍተት መቋጨት ያልቻሉ ወገኖች አንዳንድ አካባቢዎች ሰው የማይደርስባቸው የቅርብ ሩቅ እንዲሆኑ አድርገዋል። ስለዚህ የጸጥታና የሰላም ጉዳይ ወደ ፈለክበት አካባቢ እንደ ፈለክ እንዳትሄድ አንዱ እንቅፋት ነው እና እሱም ሌላኛው ፈተና ነው። ከዛ ባሻገር እንግዲህ ከተፈጥሮ ጋር የመግባባትና ተፈጥሮን እንደመዝናኛ የመቁጠር ልማዱ ውስን ነው። በዚህ ምክንያት አንዳንድ አካባቢዎች እንዲህ አይነት ጊዜዎች ብዙ የተለመዱ አይደሉም። ስለዚህ ይህንን ጉዞ አደርጋለው ብለህ ስታስብ ምን ፈልጋይ ነው ለምን ዓላማ ነው የመጣው ብሎ ደግሞ በጥርጣሬ የሚመለከት ብዙ ሰው አታጣም። ሄኖክ፣ ከስፍራ ስፍራ በምትንቀሳቀስበት ጊዜ ብዙ የማይረሱ ገጠመኞችን ያተረፍክ ይመስለኛል። አንዱን ልታካፍልን ትችላለህ? ብዙ ነው። በቅርቡ ኢትዮጵያ ውስጥ እድሜ ምክንያት ጨበራ ጩርጩራ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ሞቷል። በእርጅና ነው የሞተው እና ይሄ ዝሆን በጣም ሀይለኛ ነው፣ ሹመሬ ይባላል። ሹለሬ ማለት ቆንታ ቋንቋ አድብቶ አድፍጦ የሚተናኮል የሚያጠቃ ማለት ነው እና በጣም ኃይለኛ ከመሆኑ የተነሳ ድሩን የማያስደፍር፣ በድሩ ላይ የበላይነቱንና ጉልበቱን ያስመሰከረ አዳኝም የሚፈራው በየዋህነት ደግሞ የማያውቁ ሰዎች ዝም ብሎ ቀለል ያለ ሌላ አካባቢ እንዳዩት ዝሆኖች መስሏቸው ሞክረውት እስከ ሞት የደረሱ የውጭ ቱሪስቶች አሉና አንድ ጊዜ ይህንን ብሔራዊ ፓርክ እየጎበኘው በነበረበት ሰዓት ድንገት ከየት እንደመጣ ሳናውቅ መንገድ እየሄድን እሱ ከሚመራው በቁጥር ከአራት መቶ በላይ ከሚሆን የዞን መንጋ ጋር ተገናኘ። እኛ እየሄድን የነበረው መጀመሪያውኑ የናፈቁንን እነዚህን ዞኖች ለማየት አንድ ሰሆን፣ አንድ ዞን፣ አምስት ዞን፣ አስር ዞን ቢሆን ደስ ብሎን የምናይ ይመስለኝ ነበር። ግን አይደለም። የገጠመን አራት መቶ አካባቢ ይሆን ነው። ከዛ ውስጥ ደግሞ ይሄ በጣም የሚፈራውና ሁሉ ጊዜም ከእሱ ዞን ጊዜ ላተረፈኝ ብሎ ሰዎች ሲናገሩ ማደምጠው ሲሆን መካከላቸው አለና ከዛ በኋላ በእኔም ሆነ በካሜራ ባለሙያ መካከል የተፈጠረው ፍንሃት ያንን ለማምለጥ ያደረግነው ድካም የወጣኑ ተራራ ከወጣም በኋላ ደግሞ እንደገና ዞሮ የመመለስ ድል ስላለው የምንመለከታቸው እሱ ያለፈባቸው ቦታዎችን ስናገኝ እንደገና የምናሳብረው እና በጣም ቀላል መንገድ እያለ አሩቅ ሆኖ ግን ራስን ማዳን የመጀመሪያ ግቡ የሆነ መንገድ የሄድንባቸውን አድርሰው ዛሬም የጨበራ ጩርጩራ ብሔራዊ ፓርክ ንሳትን የአስፈሪና ሀይለኛ ዝሆን ለቀናት እዛ ጫካት እንደዛ እየዞርን እዛ አድረግ እንደገና በሁለተኛው ቀን የወጣ ነው እና ያሳልፍ የማይረሳ የድካም ጊዜ ሁልጊዜም አብሮኝ ይኖራል። ያም ሆኖ አሁንም ድረስ የሚወደው የተለየ ትርጉም የሚሰጠ እንስሳ ዝሆን ነው። አንድ ቀን ኢትዮጵያን ዞሬ መጎብኘት እፈልጋለሁ የሚል ሰው ቀድሞ ሊዘጋጅባቸው የሚገቡ የተወሰኑ ነገሮች ምንድን ናቸው? ኢትዮጵያን መጎብኘት አለ ብሎ የሚያስብ ሰው መጀመሪያ ኢትዮጵያ ውስጥ የትም አካባቢ እሱን የሚጠላው ምንም አይነት ጠላት የሆነ ማህበረሰብ እንደሌለው ይመል። ቀጥሎ የሚሄድበትን አካባቢ ባህል እንዴት አድርጌ ነው እንደራሴ ራሴ ባህል ተቀብዬ አብሬ የማሳልፈው ይበል ከዛ ውጭ መጠነኛ የሆኑ በተለይ ከሌላው ዓለም የሚመጣ ወይም ደግሞ ከከተሞች አካባቢ የሚሄድ የመሰረተ ልማት ችግር የመንገዶች ዓለም የሚመቻቸው እንዳለ ያ እነዚህ ሶስቱን ጎብኝቶና በይህ ሶስቱ ተዘጋጅ ሰው ኢትዮጵያ መጎብኘት የጀመረ ሰው ከዛ በኋላ አይወጣም የሚል እምነት ነው ያለኝ። እና ይህም ጣል ግን ጣላል። ሄኖክ ስዩም ላካፈልከን ነገር ሁሉ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም የቀረበ የጸረ ጾታዊ ጥቃት የ16 ቀናት ዘመቻ ከጀመረ ጥቂት ቀናት ተቆጠሩ። የዘንድሮ መሪ ቃል ድጋፍ፣ ምላሽ፣ መከላከልና ማሰባሰብ በሚል መሪ ቃል ህብረተሰቡን ለማምቃት እየተሰራ ይገኛል። ከዚህ ቀደም በጋቢና ቤ ከተሰሙትና ከዚህ ርዕሰ ጉዳይ ጋር ተያያዥነት ካላቸው ሴቶችን መደገፍ ላይ ካተኮሩ መሰናዲያዎች መካከል አንዱን መርጠንላቸዋል። በኢትዮጵያ ትምህርት ቤት የሚገቡ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ድረስ ግን ሴት ተማሪዎች አስቸጋሪ በሆኑ ሁኔታዎች ውስጥ የሚማሩ በመሆናቸው ከወንድ አቻዎቻቸው የበለጠ ትምህርታቸውን ያቋርጣሉ። ቀድመው ከነበሩት በሴቶች ትምህርት ዙሪያ ግንዛቤ የማነስና የአቅም ውስንነት፣ ያለእድሜ ጋብቻና የመሳሰሉት ተግዳሮቶች በተጨማሪም ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ባለሙያዎች ያስረዳሉ። ስመኝሽ የቆየ በዚህ ጉዳይ ላይ ሰፋ ያለ ዘገባ አጠናቅራለች። በባህር ዳር ከተማ ቀበሌ አንድ ተብሎ በሚጠራው አካባቢ ተወልዳ ያደገችው ብርቱካን ጀንበሩ የመጀመሪያ ደረጃ ትምህርቷን ጨርሳ ወደ ሁለተኛ ደረጃ ስትሻገር ከትምህርቷ ይልቅ የሚያሳስባት የቤተሰቡ አቅም ማነስና የጽዳት ስራ እየሰራች የምታሳድጋት እናቷን ማሳረፍ የምችልበት መንገድ ነበር። በወቅቱ 18 ዓመት እንኳን ያልሞላት ብርቱካን ወደ አረብ ሀገር ሄዳ እየሰራች ለእናቷ ገንዘብ መላክ እንደምትችል ስትሰማ ለአፍታ አላመነታችም። እናቷ ተበድራ ባመጣችው ገንዘብ በልጅነት እድሜዋ ወደ ሳውዲ አመራች። ዘጠነኛ ክፍል ላይ ነው ያቋረጥኩኝ ወደ አረብ ሀገር ለመሄድ ነበረ ሶስት እና አብረን ያስጨረስናል አንድ ስድስት ሰባት አመት ስለሆነ ብዙም አያስታውስም። ግን ያው አንድ አስራ አምስት ብር ያው ተደድር ኔ ገንዘብ ለማግኘት ነበረ። ያው ኑሮን ሁኔታ ለማስተካከል ነበረ። ያው እጀ ደርሸ መጠው አልተሳካም። ከዛም ምንም አንድ አመት ቆይ ከመትቻ አረባ ጋር ብርቱካን፣ ካሰሪዋ ጋር መስማማት ባለመቻሏ በአንድ አመት ጊዜ ውስጥ ወደ ሀገሯ ስትመለስ ባል በማግባት ኑሮን ለማሸነፍ ሞከረች። ግን እሱም አልተሳካም፣ ትላለች ብርቱካን። ትዳር ውስጥ ገብቼ ነበርም ግን ምንም ለውጥ ያለው ዙሮ ያው ይወጥን የገባውኝ ምንም ለውጥ የለው። ከሱ ጋር ብዙ ስምምነት የለንና የቤት ውስጥ የትዳር ውስጥ አላተሳካም። ያው ተለያይ ያለው አሁን ያው ከእናቴ ጋር ነው ምኗል። ልክ እንደ ብርቱካን በአፍላ እድሜያቸው እራሳቸውን ላደጋ አጋልጠው የቤተሰባቸውን የኑሮ ሁኔታ ለመደጎም ወደ አረብ ሀገራት የሚፈልሱ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና ይህም ትምህርታቸውን ለሚያቋርጡ ሴት ተማሪዎች ምክንያት መሆኑን የአሜሪካ ድምፅ ያነጋገራቸው መምህራንና የትምህርት ቢሮ ኃላፊዎች ያስረዳሉ። በአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍ ያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለ እድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖዎች በበለጠ በቤተሰባቸው የኑሮ አቅም ምክንያት የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እንደሆነ ያስረዳሉ። በዋናነት አሁን ዘልቀው ሄደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ በወሎ አካባቢ እንዳንድ ትልቅ ፈታይ ሆነው እየመጣ ያለ ችግር ነው። አብዛኞቹ ሴት ህጻናት ትምህርታቸውን አቋርጠው ከሀገራቸው የሚወጡት በህገወጥ መንገድ በደላል አማካኝነት ነው። ለጉዞ የሚሆን ገንዘብም ስለማይኖራቸው ነገ ልጆቹ ሰርተው ይከፍላሉ በማለት ቤተሰቦቻቸው ንብረታቸውን ሸጠው አሊያም ተበድረው ልጆቹን በብዛት ወደ አረብ ሀገር ይልኳቸዋል። በአማራ ክልል 26 ከመቶ የሚሆነው ህዝብ ከድህነት ወለል በታች እንደሚኖር የሚያስረዱት አቶ ይልቃል ሀገሪቱ ማህበራዊና ኢኮኖሚያዊ ችግሮችን የምትፈታበት አቅም ላይ ባለመድረሷ በአቋራጭ ገንዘብ አግኝቶ ቤተሰብን ለማገዝ የሚደረግ ጥረት ለህገ ወጥ ፍልሰት ይዳርጋል ይላሉ። ሁለተኛ ደረጃ ትምህርት ቤት ላይ በአንጻራዊነት በክልል ደረጃ ሲታይ የሴቶች ቁጥር የበለጠ ከወንዶች ያ ማለት ሴቶች ተወዳዳሪም ናቸው በትምህርት ደረጃም የዘለቁ መሆናቸውን የሚያሳይ ነው። ይህም ሆኖ ግን ሙሉ በሙሉ ከነበረው ጫና አንጻር ሙሉ በሙሉ አስወግደነዋል ማለት የአልግኒ ጋብቻ ቀርተዋል፣ የህገወጥ የሆነ ሰዎች ዝውውር ተወግዷል ማለት አይቻልም። የማህበራዊና የኢኮኖሚያዊ ችግር ነው ወደዚህ የሚገፋቸው። በአቋራጭ የሚገኝ ራስን የሚያኖር ቤተሰብን የሚያድ የስራ እድል አለ በተባለበት አቅጣጫ ሁሉ የመፍለስ አዝማሚያዎች ከፍተኛ ናቸው። በተለይ በዚህ አካባቢ ያሉ የእኛ ተማሪዎች የሚሄዱት በአብዛኛው አረብ ሀገር። በእርግጥ አሁኑ ኮሮናም ባለው እና ሀገሮችም ድንበራቸውን በመዝጋታቸው የተወሰነ የመቀነስ አዝማሚያ ቢያሳይም፣ ነገር ግን ይህን ችግር እስክንፈታ ድረስ ይቆማል ብለን አንገምት። በሀገሪቱ ውስጥ እየተባባሰ የሄደው የተመረቁ ተማሪዎች ስራ አጥነትም ሴቶች በትምህርታቸው እንዳይገፉ እንደሚያደርጋቸው ይገለጻል። በጉዳዩ ላይ ያናገር ነውና በባህር ዳር ከተማ ኤስኦኤስ ትምህርት ቤት መምህር የሆነው ደጉ ምናለ ከቅርብ ጊዜ ወዲህ ቁጥሩ እየጨመረ የመጣው የሴት ተማሪዎች ህገወጥ ፍልሰት ከምጣኔ ሀብት ዝቅተኛ መሆን በተጨማሪ ተምረን የት ማንደርስም ከሚል አስተሳሰብ የመጣ መሆኑን ያስረዳል። ከፍተኛ የሆነ ስራ አጥነት ሁኔታ አለ ፕላስቲክ ነው ዲግሪ ነው ዲፕሎማ ነው፣ ወደ ስራ የሚገቡ ሰዎች ቁጥር ዝቅተኛ ነው። ስለዚህ ምንም ምን አይነት ተጽዕኖ ፈጠረ? ይሄ ተምረን ራሳችን መለወጥ ካልቻል ለምን እንማራለን የሚልለ አይነት ስነልቦና ልጆቹ ላይ እንዲዳብር የማድረግ መንፈስ ፈጥሯል። በዚህም ምክንያት ምን ያደርጋሉ? ልጆች በቃ ባጭሩ የትኛውን አይነት ስራ ሰርተን ታኒ ሀቃችን ማሳደግ ይሻለናል የሚል አይነት መንፈስ አላቸው። ቶቻችን በተለያየ መልኩ ወደ አረብ ሀገር ኢቨን ወደ ሱዳን ወደ ምናምን ሁሉ እየሄዱ በጣም ዘግናኝ ነው። እንትን እየተከሰተባቸው እየገጠማቸው ያሉ አሉ። ገና ኢቨን ከአንደኛ ደረጃ ትምህርት ቤት ተማሪዎቹ የስምንተኛ ክፍል ወደ ሰባተኛ ክፍል ሆነው ኢቨን በእነሱ አይነት በህገወጥ ያለ በሽታ ሆነ ወደ ተለያዩ ሀገሮች የመሄድ ሁኔታ አለ። በአሁኑ ሰዓት ከእናቷ ጋር ሆና ሹሩባ በመስራት የምትተዳደረው ብርቱካን በልጅነት የሞከረችው የመጀመሪያው የሳውዲ ጉዞዋ ባይሳካላትም ቤተሰቧ ካለበት የኢኮኖሚ ችግር አንጻር አሁንም ወደ አረብ ሀገር ሄዳ ገንዘብ ማግኘት እመርጣለሁ ትላለች። ያው ቤተሰብ መብዛት ስፍቴ መት ማሳረጊ ነገር ካለለ ያው ትኩረቱ ወደ ስራ ይሆናል፣ ገንዘብ ለማግኘት ይሆናል። ገንዘብ መድሽ ደግሞ ወደ ትምህርቱም ብዙም ትኩረት ሰለማሰጩ ብትማሪም ይሄ ላይ ቀበል ይችላል። ትኩረት እንዳታረጊ ትችያለሽ ወደ ትምህርት ስራማ እዛ ነው እዚህ ምንም ይነት ስታይ አሳሪ እዛ ግን ጠንካሎ ለሽ የመስራት መላረግን የሄድኩኝ ብለሽ ያን ነገር ታስብለሽ ትሰሪ ያለሽ። ከህገወጥ ፍልሰት በተጨማሪ ታዳጊ ህጻናት በጾታቸው ምክንያት ሲደርስባቸው የኖረው የሀይል ጥቃት፣ ያለእድሜ ጋብቻና የመሳሰሉት ጎጂ ልማዳዊ ድርጊቶች በተለይ በገጠሪቱ የኢትዮጵያ ክፍሎች አሁንም እንደቀጠሉ ናቸው። ሰሜን ሸዋ መረሃ ቤቴ ውስጥ ለሚ ተብላ በምትጠራ መንደር ተወልዳ ያደገችው ሀና ደቹ ገና በለጋ እድሜዋ የአራተኛ ክፍል ተማሪ እያለች ይህን አይነቱን ያለእድሜ ጋብቻ ለማምለጥ አዲስ አበባ የምትኖር አክስቷን ለምና በመምጣቷ ዛሬ ዘጠነኛ ክፍል ደርሳለች። ለሚቀርታ ትማር የነበረችው ታናሽ እህቷ ግን በ አስራአምስት አመቷ ከስምንተኛ ክፍል አቋርጣ በቅርቡ ልታገባ ቤተሰቦቿ እየተዘጋጁ መሆናቸውን ሀና በሐዘን ትናገራለች። ከአምስት አመቷ አሁን ስምንተኛ ክፍል ነበረች። ያቋረጠችበት ምክንያት ልታገባ ስለሆነ ቤተሰብ አግቢ ብሏት ነው። ገበሬ ነው ልታገቡ። በጣም ያዘንኩት ምክንያቱም እህቴ ተምራ ጥሩ ደረጃ እንድትደርስ ነው የምትፈልገው። ቤተሰብንም ብጠይቅ እናትን አናግዛት ነበረ እንዲያሉ እነሱ እዚ ወይነ ነበረ ምክንያቱም እዛ እስከ አስራ አምስት አመት ድረስ ያሉት ህፃናቶች ያግባሉ። በቤኒሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከሀያ አምስት አመታት በላይ በትምህርት ባለሙያነት ያገለገሉትና በአሁኑ ሰዓት በባህር ዳር ከተማ አስተዳደር መሸንቲ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙሉጌታ እድሜው ገፍቶ

Nezaketin yaparup ya orada. Haan, odayı her defasında satın eterken, odayı

በህግ አካል እንዳይ እንዳይሰዩ ሌላ ሰበሰልጆ ሰዎችን በማለት የመዳ ፍሬቶች ይታያሉ። በባህር ዳር ዙሪያ አቶ ሙሉጌታ እንደገለጹልን በቤኒሻንጉል ጉምዝ እሳቸው መምህር ሆነው ባገለገሉባቸው አካባቢዎች የአንደኛ ደረጃ ትምህርት ተቋማት ከአስራ አምስት ወደ ሀምሳ ከፍ እንዲሉ ቢደረግም የሁለተኛ ደረጃ ተቋማት ግን ሶስት ብቻ በመሆናቸውና በቅርብ ርቀትም ላይ ስለማይገኙ ሴት ተማሪዎች ትምህርታቸውን ለማቋረጥ ይገደዳሉ። በቤንሻንጉል ቀደም ሲል እንዳልኩ አንደኛ ከአንድ እስከ አራት ያ ትምህርት ቤቶች በዛ ሲሉ አምስት ከስምንት ያሉት ትምህርት ቤቶች ደግሞ በስታንዳርድ መሰር ርቀት ተይዞ አይከፈቱም። ስለማይከፈቱ ብዙ ጊዜ ቢያንስ የሶስት ሰዓት እንገሰ ጉዞ ግንባሩ ይገባል፣ ወይም ቤት ተከራይቶ ወደዛ የመማር ሁኔታ አለ ቤንሻንጉል ላይ እና ከዛ ተጋሩ በጣም የማቋረጡ የሚከሰታል ረዳት ያሉ በዛ ደግሞ የተለያዩ ሴት ፆታዊ ጥቃት የሚፈጸምባቸው ያ ወላጆችም ለመላክ ችግር ይገጥማቸዋል። ወደ ደ ሲሄድ እየሳሱ ስለሚሄዱ በአንድ ያክስን መጠራቸው ከፍተኛ ቁጥር ይገባል። እስከ አራት ከፍተኛ ቁጥር ይገኛል። ከአምስት ከስምንት ደግሞ ቀንሰው ይገኛል። ወደ ሀይ ስኩል ሲሄድ ደግሞ እየሳሳ ሀያ ፐርሰንት አካባቢ ነው። በቤኒሻንጉል ጉምዝ ዳንጉር ወረዳ በሴት ተማሪዎች ላይ የሚደርሰውን ፆታዊ ጥቃት ለመቀነስ እና በርቀት ምክንያት ትምህርታቸውን እንዳያቋርጡ ለማገዝ የአዳሪ ትምህርት ቤቶች ለማቋቋም ጥረት እንደ ተደረገ አቶ ሙልጌታ ይገልጻሉ። ነገር ግን ያለው ችግር ኅብረተሰቡ ለሴቶች ትምህርት ካለው ግንዛቤ ማነስ ጋር ተዳምሮ ችግሩን ሙሉ ለሙሉ መፍታት አልቻለም። በዚህ በዚህም ክልሉ ራሱ እንዲሁም አንድ የሴቶች ከአዳሪ ትምህርት ቤት ያቋቋመ በግልገል በለስ ከተማ እንዲሁም አሁን ደግሞ ሌላ ከእንግሊዝ ሀገር መንግስት የተፈቀደ ሴቶችን በአዳሪ ሁሉ ነዛ ይዞ ወጣቸው ይዞ የሚያስተምርም የተሳሳመ ድርጅት አለ ነው። በተለይ ዛ የሴቶች ጫና አለ። ወደ ሀይስኩልም ና ደሱበት ሁኔታ አለ። የስራ ጫና አለ። ከዛ ነጻ ሆነው እንዲማሩ በሚል ሁለት ታዳሪ ትምህርት ቤቶችም የተቋቋሙበት ሁኔታ ነው ያለው። በአካባቢያቸው የትምህርት ተቋም ባለመኖሩ ከከተማቸው ርቀው ለመኖር የሚገደዱ ሴት ተማሪዎች ከሚደርስባቸው ጾታዊ ትንኮሳ በተጨማሪ በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ እንደሚገቡም በባህር ዳር ኤስኦኤስ አስተማሪ የሆነው ደጉ ያስረዳል። ልጆቹ ገና ቲኒጀሮች ናቸው። በስነ ልቦና ይህን ያህል የዳበሩ አይደለም። የከተማ ህይወት በደንብ ያለ ምግብ ሲሆኑና እዚህ ጋር በሚሰጠው ትንኮሰዎች ብዙ ችግሮች ይፈጠሩባቸዋል። እሱ አንዱ ችግር ነው። አሁን ትልቁ ችግር እየማስበው የከተማ ህይወት መሻ ያደጉበትን ህይወት መላመድ እንትን ስለሚላቸው በቀላል በትንሽ ነገር እየተታለሉ ወደ ሌላ አይነት ህይወት እንዲገቡና ወደ ትምህርቱን ማቋረጥ፣ ያልተፈለገ እርግዝና ለምንም ተደርገው ትምህርታቸው እንዲያቋርጡ የሆነበት ሂደት ይፈጠራል። ደጉን ሌላው የሚያሳስበው ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ላይ የሚደርሱ ችግሮች ናቸው። እነዚህ ችግሮች ወላጆች በተለይ በተለያዩ ክልሎች ያሉ ዩኒቨርስቲዎች ውስጥ የሚመደቡ ሴት ልጆቻቸውን ለመላክ እንዲፈሩ እንደሚያደርጋቸው፣ ከቅርብ ጊዜ ወዲህም በዚህ ምክንያት ትምህርታቸውን የሚያቋርጡ ሴት ተማሪዎች እየተበራከቱ መምጣታቸውን ደጉ ይገልጻል። አሁን አሁን በተለይ በዚህ ሁለት ሶስት አራት አመት አካባቢ የመጡ አንዳንድ ችግሮች አሉ። ተማሪዎች አሁን በተለይ ወደ ሀይ ስኩል ላይ ሲያነሱ የትኛው ዩኒቨርሲቲ ገብቼ ነው የምማር፣ ስጋት አላቸው። ከአካባቢያቸው ወደ ያለ ዩኒቨርሲቲ ሲጀመር ሲመደቡ ያለ መሄድ አዝማሚያ ይታያል። በዚወቱ መንግስት አሁን ትልቅ ትልቅ ስራ የሚጠብቀው ከፍተኛ ትምህርት ላይ ያለውን የመረጋጋትና ትምህርቱ በአግባቡ መስጠት ማስቻል የመጀመሪያ ስራ መሆን መቻል ያለበት ነው። ምክንያቱም እዚያ ድረስ ደርሰውም አጀ እንደዚ ችግር ይደርስ ብኛል የሚስጋት እየገጠማቸው አሁን እያቋረጡ ያሉ ልጆች አሉ። በኦሮሚያ ክልልም የሴት ተማሪዎችን የትምህርት ተግዳሮት ሁኔታ ለማወቅ ያናገርናቸው የነቀምቴ ከተማ የትምህርት ቤቶች ጽህፈት ቤት ኃላፊ አቶ አሸናፊ ከበደ ሁንዴሳ በበኩላቸው በከተማው ያለ እድሜ ጋብቻና ሌሎች ባህላዊ ተጽዕኖች በአንጻራዊነት ዝቅተኛ መሆናቸውንና ትምህርታቸውን የሚያቋርጡ ሴት ተማሪዎች ቁጥር አንድ ነጥብ ሶስት ከመቶ ብቻ መሆኑን ነግረውናል። የተሻለ ነው። ወደ ገጠር ከተማው የገጠር አካባቢ ላይ ያለው ያላቻ ጋብቻ ያለ እድሜ ጋብቻ የሚባለው ነገር በብዛት አይታየም። በፐርሰንት ራሱ ሲታይ ወደ ሁለት ወይ አንድ ፐርሰንት ቢሆን ነው። የተሻለ ነው አካባቢ በብዛትም ባይሆን ወደ ውጭ ሀገር ተታለ የሚሄዱ ተማሪዎች ሊኖሩ ይችላሉ። የተውሳ ሳት አላቸው። ምንም ሳይሰሩ ራሱ መንገድ ላይ ደርሶ የሚመለሱ አሉ። ጉዳም ደርሶ ሳይሳካላቸው ወደ ሀገር ወደች ለመመለስም ገንዘብ ቸግሯቸው እዛ ሲሰቃዩ ይታያል እኛ አካባቢ በብዛት ላይታይም አልፎ አልፎ አለ ማለት ነው በአሁኑ ወቅት ኢትዮጵያን ጨምሮ በአለም ዙሪያ በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው በሴት ህጻናት ላይ የሚደርሱ ጾታዊ ጥቃቶች ያለ እድሜ ጋብቻና የቤት ውስጥ ስራ ጫና በከፍተኛ ሁኔታ እየጨመሩ መሆኑን የተለያዩ መረጃዎች አመልክተዋል። ሎትሮ በሴት ተማሪዎች ዙሪያ የሚደርሱ ችግሮችን በቅርበት የሚከታተሉትና የመረጃ ምንጭ ሆነው የሚያገለግሉት ትምህርት ቤቶች በመዘጋታቸው፣ ግን በአሁኑ ሰዓት ሴት ህጻናት ላይ እየደረሱ ያሉ ተግዳሮቶችን ለመከታተል የበለጠ አዳጋች እንደሆነ የትምህርት ባለሙያዎቹ አስረድተዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮቻችን የእሁድ ምሽት መሰናዷችን እዚህ ላይ ተጠናቀቀ። ኤደን ገረሞ በመስተንግዶ፣ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በነገው ምሽት በመደበኛው መሰናዷችን እስከምንገናኝ ድረስ ደናደሩ But